የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ክልሉ ሰሞኑን ባደረገው እና በክልሉ ውስጥ ሕግ የማስከበር ዘመቻ ሲል በጠራው ዘመቻ ከአራት ሺ አምስት መቶ በላይ ሰዎችን በቁጥጥር ስር መዋሉን አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽን ወይም ኢሰመኮ በበኩሉ የፌዴራል መንግስትና የክልል የጸጥታ ሀይሎች በተቀናጀ መንገድ የሕግ የበላይነትን ማስከበር በሚል ባለፉት ጥቂት ቀናት ውስጥ መውሰድ በጀመሩት እርምጃ ጋዜጠኞች ና የማህበረሰብ አንቂዎችን ጨምሮ በርካታ ሰዎች መታሰራቸውን ገልጿል። ኢሰመኮ የተወሰኑ ተጠርጣሪ ታሳሪዎች በቤተሰቦቻቸው የተጎበኙና በተለያየ የጊዜ መጠን ወደ ፍርድ ቤት የቀረቡ ቢሆንም በርካታ ታሳሪዎች ከፍርድ ቤት ውጪ ትዕዛዝ ውጪ መታሰራቸውን፣ ፍርድ ቤት ያለመቅረባቸውንና በቤተሰብ አለመጎብኘታቸውን መመልከቱን ጨምሮ ገልጿል። የአሜሪካ ድምጽ ያናገራቸው የኮሚሽኑ የህግና ፖሊሲ የስራ ክፍል ክፍል ኃላፊ ወይዘሮ ታሪኳ ጌታቸው የህግ የበላይነትን በማስከበሩ ሂደት የሰብአዊ መብቶችን በጣሰ መልኩ መሆን እንደሌለበት ተናግረዋል። ዝርዝሩን አስቴር ምስጋናው ታቀርበዋለች። የክልሉ ሰላምና ፀጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ዛሬ ለሀገር ውስጥ መገናኛ ብዙሀን በሰጡት መግለጫ አራት ሺ አምስት መቶ ሰዎችን ክልሉ ማሰሩ ተናግረዋል። እዚህ ውስጥ ለማሳያ ከሁለት መቶ አስር የሚሆኑ በነብስ ግድያ የተከሰሱ

በፍርድ ቤት በወንጀል ባለመቅረብ በሌሉበት የተፈረደባቸው ከ39 በላይ ሰዎች መቆጣጠር ተችሏል። የክልላችን ብሎም የሀገራችን ሰላምና ደህንነት የማይፈልጉ ቡድኖች የሚያሰማሯቸው ከ917 በላይ ፀጉረ ልውጦች መቆጣጠር ተችሏል። በሌላ መንገድ በራሳችን በፀጥታ መዋቅር በመንግስት የፀጥታ መዋቅር ውስጥ ህዝባዊ ኃላፊነት ባለመወጣት በስነ ምግባር በልዩ ልዩ ወንጀሎችም በመሳተፍ ጭምር አንድ ሺ ሰባት መቶ ሰማኒያ በላይ መቆጣጠር ተችሏል። እስሩ በሀገሪቱ ውስጥ የተከሰተውን ውስጣዊ ችግር እንደምቹ አጋጣሚ በመቁጠር በክልል ውስጥ ዝርፊያና ውንብድና የሚፈጽሙትን ህግ ፊት ለማቆም የታሰበ ነው ብለዋል። ማህበራዊ ሚዲያን በመጠቀም የክልሉን ሰላም ለማደፍረስ ይሰራሉ ያሏቸውን ግለሰቦች እና ቡድኖች በጥርጣሬ መያዛቸውን አቶ ደሳለኝ አክለው ገልጸዋል። የኢትዮጵያ ሰብዓዊ መብቶች ኮሚሽን ሰሞኑን የፌዴራል መንግስቱ እና የክልል የፀጥታ ኃይሎች የህግ የበላይነትን ማስከበር በሚል በጀመሩት እርምጃ ጋዜጠኞች፣ የማህበረሰብ አንቂዎች እንዲሁም ሌሎች በርካታ ሰዎች እየታሰሩ መሆኑንና ኮሚሽኑም በቅርበት እየተከታተለ መሆኑን ትላንት ሪፖርት ማውጣቱን ተከትሎ ዛሬ ከአሜሪካ ድምጽ ጋር ቆይታ ያደረጉት በኮሚሽኑ የህግና ፖሊሲ የስራ ክፍል ኃላፊ ወይዘሮ ታሪኳ ጌታቸው ተናግረዋል። በአዲስ አበባና በአማራ ክልል በተለይ በነዚህ ሁለት አካባቢዎች ለእስር እየተዳረጉ ነው። ረዛም ላሉ ቀናት ቤተሰቦቻቸው ሳይጎበኙቸው ያሉበትን ቦታ ሳያውቁ ፍርድ ቤት ሳይቀርቡ በእስር ላይ እየቆዩ ነው። እነዚህ ሁሉ የሰብዊ መብቶች ጥሰት ናቸው። በተለይም ደግሞ ያለ ፍርድ ቤት ትዕዛዝ መታሰራቸው ከፍተኛ የሰብዊ መብት ጥሰት ስለሆነ ይህም እንዲቆም ቅሪያ ነው። ማሳሰቢያ የህግ የበላይነትን ማስከበር የመንግስት ተቀዳሚ ስራው መሆኑን የገለጹት ወይዘሮ ታሪኳ ህግ የማስከበሩ ስራ መሬት ላይ ሲወርድ ግን የሰብአዊ መብቶችን በጣሰ መልኩ መሆን የለበትም ብለዋል። የህግ የበላይነትን፣ ስርአትን ማስከበር አስፈላጊ እንደሆነ እንገነዘባለን ይገነዘባል። ሆኖም የህግ የበላይነትን ለማስከበር የሚወሰዱ እርምጃዎች ህግን ወይም የሰብዓዊ መብቶችን መርህ እየጣሱ መሆን የለባቸውም ነው። የኛ ዋና ዋነኛ ትኩረት እሱ ነው። አሁን ለምሳሌ ሰዎች ሊታሰሩ በቂ ክስ፣ በቂ ማስረጃ፣ ተአማኒ ክስ ሊመሰረት የሚችል ሁኔታ ካለ እነዚህ ነገሮች ቀድመው ተዘጋጅተው ነው ሰዎች ሊታሰሩ የሚገባው። ለረጅም ጊዜ በቅድመ ክስ ሁኔታ ክስ ሳይመሰረትባቸው በእስር ላይ ሲቆዩ ቤተሰቦቻቸው ማንም ያሉበትን ሳያውቁ፣ ይህ መደበኛ በሆኑ ማሰሪያ ቤቶች ቦታዎች ሲቀመጡ ሰዎች በተጨማሪ ስጋት ነው የሚጠረጉት እንጂ ሌላው የማህበረሰብ ክፍልም ለተመሳኛ ስጋት ይጠረጋል። ይሄ ደግሞ በመንግስትና በሕዝብ መካከል ያለውን እምነት ይሰረስራል በህግ እና በፍትህ ስርዓቱ ላይ ያለውን እምነት ይሰረስራል። ይህ በእንዲህ እንዳለ በተለያዩ መጽሔቶችና ጋዜጦች ላይ በፀሐፊነትና በማህበረሰብ አንቂነት የምትታወቀው በሙያ መምህር የሆነችው መስከረም አበራ ዛሬ በፌዴራል የመጀመሪያ ደረጃ አራዳ ምድብ ችሎት መቅረቧን ጠበቃዋ አቶ ሄኖክ አክሊሉ ገልጸዋል። የተጠረጠረችበት ወንጀልም ሚዲያን ተጠቅመው የፌዴራልና የአማራ ክልል መንግስትን እንዲሁም ፋኖን ግጭት ውስጥ እንዲገቡ ማድረግ በሚል እንደሆነ ጠበቃ ሄኖክ ተናግረዋል። ፌዴራሉ የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ የሚባለው ቀርበው ነበረ። ፖሊስ በምንድን ነው ያሰራቸው የሚለው ለፍርድ ቤቱ አስረድቷል። ተጠረጠሩበት የተባለው ነገር አማራ ክልል ላይ ካለው እንቅስቃሴ ጋር በተገናኘ የፌዴራል መንግስቱ እና የአማራ ክልል መንግስት እንዲለያዩ፣ ፋኖ እና የፌዴራል መንግስቱ ግጭት ውስጥ እንዲገቡ በአጠቃላይ ሁከትና ብጥብጥ ለመፍጠር ሚዲያን ተጠቅመው ቅስቀሳ አድርገዋል። ይህንንም ስራ ደግሞ የሚደግፋቸው ገንዘብ እየከፈለ የሚደግፋቸው አካል አለ የሚል አጠቃላይ ጊዜ ተጠርጥሮ ተብሎ ነው እንግዲህ፣ ከተከራከርም በኋላ ፍርድ ቤቱ ያነሳናቸው ጉዳዮች ወዲያው ውሳኔ ሊሰጥበት ስላልቻለ ለነገ ጠዋት በሶስት ሰዓት ብይን ልሰጥበታለሁ ብሎ ቀጥሮታል። እኛ ግን ያው የዋስትና ጥያቄዎችን ለፍርድ ቤቱ አቅርበናል። የሁለት ልጆች እናት መሆኗ የተገለጸው እና ዛሬ በፖሊስ ፍርድ ቤት የቀረበችው መስከረም አበራ በአካሏ ላይ ምንም አይነት ጉዳት ያልደረሰባት እና ባለቤቷን ጨምሮ ሌሎች የቤተሰብ አባላትን በነጻነት ማነጋገር መቻሏን ጠበቃ ሄኖክ አክሎ ገልጸዋል የፌዴራል መንግስት ሰሞኑን ባወጣው መግለጫ በሁሉም ክልሎች በወንጀል የሚጠረጠሩ ግለሰቦችን መንግስት በቁጥጥር ስር እየዋለ መሆኑን ገልጸዋል። በጉዳዩ ላይ የታሳሪ ቤተሰቦችን የህግ ባለሙያ እና ሌሎች አስተያየቶችን አካተን በሙሉ ዘገባ እንመለሳለን። ለአሜሪካ ድምፅ አስቴር ምስጋናው ባህር ባህርዳር